ከቀድሞ ጠቅላይ ሚኒስትር ከሟቹ አቶ መለስ ዜናዊ ሕልፈት በኋላ አንዳንዶች እንደተነበዩት ኢትዮጵያ ወደ ቀውስ አልገባችም ሲሉ አቶ ኃይለማርያም ደሳለኝ ተናግረዋል። የቀድሞው ጠቅላይ ሚኒስትር የአንደኛ ዓመት መታሰቢያ ዛሬ በአዲስ አበባ ተካሂዷል። እስክንድር ፍሬው ተከታዩን ልኮልናል። የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ከዚህ ዓለም በሞት የተለዩበት አንደኛ ዓመት መታሰቢያ የተካሄደው የጎረቤት ሀገራት መሪዎችና ከፍተኛ ባለስልጣናት ጭምር በተገኙበት ነው። አዲስ አበባ ጉለሌ ተብሎ በሚጠራው አካባቢ በተከለለው ቦታኒክ ጋርደን የተካሄደው ስነ ስርአት ዋነኛ አካልም በጠቅላይ ሚኒስትር መለስ ዜናዊ ስም የተሰየመው ፓርክና ቤተ መጽሐፍት የመሰረት ድንጋይ የማስቀመጥ ስነ ስርአት ነበር። በዚህ ቀደም ብሎ በተከናወነው የመታሰቢያ ስነ ስርዓትም ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንደዚሁም የጎረቤት ሀገራት መሪዎችና ተወካዮች ንግግር አድርገዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ አንዳንዶች እንደተነበዩት ኢትዮጵያ የአቶ መለስን መሞት ተከትሎ ወደ ቀውስ አልገባችም ብለዋል። ለዚህ ምክንያቱም ራሳቸው አቶ መለስ የጣሉት መሰረት ነው ሲሉ ተናግረዋል። ታላቁ መሪያችንና ጓዳችን የመሩትና የገነቡት ፓርቲ ኢህአደግ በማይናወጥ ጥሪያተለማዊ ፖለቲካዊና ድርጅታዊ መሰረት ላይ እንዲቆም ያደረጉት የህዝብ ድርጅት ስለሆነ በምንም መልኩ ወደ ቀውስ የሚገባ ሳይሆን በመርህ እየተመራ እርሳቸው የጀመሩትን ማስቀጠል ችሏል። በእርግጥም አሁን ላይ ሆነን ይህ የክቡር አቶ መለስ ድርጅት የሆነው ኢህአዴግ በታሪኩ በርካታ ፈታኝ ሁኔታዎችን ያለፈ፣ በዚህ ወቅትም ያለአንዳች መንገራገዥ ዴሞክራሲያዊነቱንና አብዮታዊነቱን ጠብቆ እየቀጠለ ያለ መሆኑን ወዳጅም ጠላትም ተገንዝቦታል የሚል እምነት አለኝ። አቶ መለስ ኢትዮጵያ በዲሞክራሲያዊ መንገድ እንድትጓዝ ያስቻሉ መሪ ነበሩ ሲሉም ጠቅላይ ሚኒስትር ኃይለ ማርያም አስረድተዋል። ይህ ደግሞ ሌሎች ልማታዊ መንግስታት የሞከሩት አይደለም ባይ ናቸው። ዲሞክራሲያዊ ስብእናቸው የጠለቀ በመሆኑም ነው ላቁ መሪያችን በልማታዊ መንግስታት ታሪክ ያልተሞከረውን ለመጀመሪያ ጊዜ ዲሞክራሲያዊ ልማታዊ መንግስት መገንባት እንደሚቻል በተግባ አስገብተው አገራችን በዲሞክራሲያዊ ጎዳና እንድትጓዝ ያስቻላት የምናከናውናቸው ልማታዊ ስራዎች ሁሉ መላውን የሀገራችን ህዝቦች ማዕከል አድርገን የምንሰራቸውና በህዝቡ ሁለንተናዊ ተሳትፎ የሚሳኩ መሆናቸውን ሌት ተቀን በማስተማር በተለምዶ ከሚነገረን ጥቂቶች ከሚሳተፉበት የውክልና ዲሞክራሲ ባሻገር ሂደው የጠለቀና የሰፋ የተሳትፎ ዲሞክራሲያዊነት መርህን ያሰረጹ ጠሊቅ ዲሞክራት ነበሩ። ይህ በምንም መልኩ ሊበረዝ የማይችልና ሊበረዝም የማይገባው ያወረሱን ቅርስና ውርሳችን ነው። የአቶ መለስ ባለቤትና የመለስ ፋውንዴሽን ቦርድ ሰብሳቢ ወይዘሮ አዜብ መስፍንም የቀድሞው ጠቅላይ ሚኒስትር ያደረጓቸውን አስተዋጽኦዎች አብራርተዋል። በጠቅላይ ሚኒስትር መለስ የ21 ዓመታት አመራር ኢትዮጵያ የተለወጠች ሀገር መሆኗን ነው ወይዘሮ አዜብ ያስረዱት። ጠቅላይ ሚኒስትር መለስ ከትግል ጓዶቹ ጋር ሆነው በመታገል ከ20 ዓመት በፊት የመሪነት ኃላፊነት የጨበጠባት ኢትዮጵያና ዛሬ ያስረከበን ኢትዮጵያ በሁሉም ደረጃ አንድ አይደሉም። መለስ በመሪነት የተረከባት ኢትዮጵያ ለዘመናት ሲንከባልል በተነባበረ ድህነትና ጭቆና የተደቆሰ ህዝብ ሀገር ነበረች። በተለይ በደርግ ዘመን የነበረውን ሁኔታ ያብራሩት ወይዘሮ አዜብ በአቶ መለስ አመራር ያ ዘመን ተመልሶ እንዳይመጣ ሆኗል ብለዋል። መለስ ይህ የኢትዮጵያ ህዝቦች የሰቆቃ ዘመን እንዲያበቃና ዳግም በማይመለስበት መልኩ እንዲለወጥ ማድረግ እንዲቻል አምኖ ከትግል ጓደኞች ጋር የተሰማራ ታጋይ ነበር። ይህ እሁን እንዲሆን ከማድረግ ባለፈ በኢትዮጵያችን ዴሞክራሲያዊ ስርዓት እንዲጀመር ያስቻለ የዴሞክራሲያዊ ድርጅት መርቶ ትግሉን ለድል ያበቃ የሀገራችን የዴሞክራሲ ጅምር አርበኛ ነበር። ያ አፈና እና ድህነት የወለደው እጦት ዘመን ለመቼውም እንዳይመለስ የሚያደርግ ህገ መንግስታዊ ስርዓት ተዋቅሮ የፈጣንና ፍትሀዊ ልማት ርብርብ እንዲቀጣጠል ፈሬ የቀደደ የዛሬዋ አዲሷ ኢትዮጵያ ሀማጺና መሪ ነበር። በዚሁ የመታሰቢያ ስነ ስርዓት ላይ የተገኙት የሱዳን የጅቡቲና የሶማሊያ መሪዎች እንደዚሁም ሌሎች እንግዶችም ንግግር አድርገዋል። አብዛኛዎቹም አቶ መለስን የበሰለ አእምሮ ያላቸው አፍሪካዊ መሪ፣ የአህጉሪቷም ቃል አቀባይ ሲሉ ገልጸዋል። የመታሰቢያ ስነ ስርዓቱ በሌሎች ልዩ ልዩ ክንውኖችም የተካሄደ ሲሆን የሀገሪቱ የመገናኛ ብዙሀንም እለቱን የተመለከቱ ዝግጅቶችን ሲያስተላልፉ ውለዋል።